ከማህበረሰብ ለማህበረሰብ ለእኔ ጋዜጠኝነት ማለት አገርንና ሕዝብን በቀናነት ማገልገል ነው ጋዜጠኝነት አላማና ተልኮን ማወቅ ነው የሚለን፣ በአገር ቤትና በምንኖርበት አውስትራሊያ ከሩብ ምዕተ ዓመት በላይ በሙያው ያገለገለው የኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ጋዜጠኛ ካሳሁን ሰቦቃ ነው። ጋዜጠኛ ካሳሁን ለሙያው ሙሉ ለሙሉ የተሰጠ ተአማኒና መረጃን መሰረት ያደረጉ ፕሮግራሞችን ማቅረብ የሁል ጊዜው መርሁ የሆነ ለእውቀት ከፍተኛ ቦታን የሚሰጥ የዘመናችን ምርጥ ጋዜጠኛ መሆኑን በተደጋጋሚ ያስመስክሯል። በግሉ ብቻም ሳይሆን የኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍልም በዓለም አቀፍ ዙሪያ ካሉ ተአማኒነት ላይ መሰረትን ከሚያደርጉ ፕሮግራሞች አንደኛው እንዲሆን የበኩሉን ጥረት አድርጓል። በሜልበርን ባሳለፍነው ወርም በተከናወነውና ከ30 በላይ የሽልማት ዘርፎችን የያዘው ፕሬስ ክለብ በመድብለ ባህል ጉዳዮችና ሚዲያ ዘርፍ ጋዜጠኛ ካሳሁን ሰቡቃንና ሩቺካ ታልወርን የ29ኛውን የኩዊል የጋዜጠኝነት ልህቀት አሸናፊ በማድረግ ሽልማት ሰጥቷል። ዴቴንሽን ዲተርሚኔሽን ፎርመር ናሩ ዲቴኒ ኢዝ ናው አቲኬት ኢንስፔክተር ኦን ሜልበርን በሚል ርዕስ የኢትዮጵያዊቷን ቤተልሔም ጥበቡን የናሩ የእገታ ማዕከልን ሰቆቃና የመንፈስ ጥንካሬን አስመልክተው ባቀረቡት መጣጥፍ ነው። ለሽልማቱ የበቁት የኤስቢኤስ የአማርኛው ፕሮግራም መጣጥፍ ከኤቢሲ ኒውስ ሄራልድሰንና ጋርዲያን አውስትራሊያ ጋር ተወዳድሮ ለአሸናፊነት ብቁ የሆነበት ምክንያቱም፣ አስደናቂው መጣጥፍ የአውስትራሊያን ቀጪ የኢሚግሬሽን ማዕከል ፖሊሲዎች መርምረዋል። ርዕሰ ጉዳዩ ብርቱ ነው፣ እንዲያውም ሆኖ ግን ጋዜጠኞቹ ካሳሁን ሰቦቃና ሩቺካ ታወር ጥርት ባለ ትረካቸው ሰብአዊ የሆነ ታሪክ አቅርበዋል የሚል ነበር የዳኞቹ አስተያየት። ምንም እንኳን በሚያዘጋጀው የራዲዮ ፕሮግራም ተጠያቂ ሆኖ መቅረብን ብዙም አግባብ ነው ብሎ ባያምንም ለዓመታት በሙያው ያሳየውን ልህቀትና ብቃት በአውስትራሊያ ካሉት ከፍተኛ ሽልማቶች አንዱ የሆነውን የኩል ሽልማት ተሸላሚ በመሆኑ ልምዱን ያካፍለን ዘንድ የዛሬው እንግዳችን አድርገነዋል። ይህ ታሪክ ወደ ጽሁፍ ከመቀየሩም በፊት ባለታሪኳ ቤተልሔም ጥበቡ ከጋዜጠኛ ካሳሁን ሰቦቃ ጋር በድምፅ ቃለምልልስ አድርገው መተላለፉም ይታወሳል። ለዛሬውም ቃለምልልሳችን መንደርደሪያ የሆንን ዘንድ የታሪኩን ጭብጥ በማስታወስ ውይይታችንን እንጀምራለን። የቤተልሔም ጉዞ ቤተልሔም ጥበቡ ከኢትዮጵያ ጅጅጋ ወደ ኢንዶኔዥያ የሄደችው በነጻ ትምህርት እድል ነበር። እዛም እንደደረሰች ሰዎች ወደ አውስትሬልያ ብትሄድ የተሻለ ህይወት ሊገጥማት እንደሚችል ነገሯት፣ ገፋፋት፣ አነሳሷት። ያንንም አምና ተቀብላ በጀልባ ተቀዝፋ ወደ አውስትሬሊያ መጣች። በአውስትሬልያ ድንበር ኃይል በእነሱ ቁጥጥር ስር ዋለች። የአውስትሬልያ በወቅቱ የነበረው የኢሚግሬሽን ፖሊሲ እንደዚሁ ወደ ሀገር ውስጥ ሳይሆን ከሀገር ውጭ ሆነው የእገታ ማዕከል ውስጥ ገብተው ጉዳያቸው እንዲታይ፣ ከዛም የስደተኝነትን መመዘኛ የማያሟሉ ከሆነ ወደ አውስትራሊያ እንዲመጡ ለማድረግ ነበር። በዛ መልክ ነው ወደዚህ የመጣችው። እንደሚታወቀው አውስትራሊያ ለብዙ ስደተኞች ወይም ጥገኝነት ጠያቂዎች ቤት ነች። ይሁንና በጀልባ ቀዝቦ ወደ አውስትራሊያ መምጣት ለበርካታ ኢትዮጵያውያን ወይም ደግሞ በዛ አካባቢ ላሉ የኅብረተሰባችን ክፍሎች የተለመደ ታሪክ አይደለም እና የቤተልሔም ታሪክም ትንሽ ለየት የሚያደርገው በዛ ነው። ታሪኳ ሲሰሙት ወይም ሲያነቡት ልብን የሚነካ መንፈስን ሰቅዞ የሚይዝ ና መጨረሻው ምን ይሆን የሚያስብል አይነት ታሪክ ነው። በእውን የተደረገ አይመስልምና ና ቤተልሔምን ፊት ለፊት አግኝተህ ስሜቷን ተጋርተህ ነው የሰራው። ና ለታሪኩ ወይም ደግሞ ለመንፈሳችን ቅርብ የሆኑ ታሪኮችን በዚህ መልክ ያለፉ ሰዎችን አጠገባችን አስቀምጠን ስንሰራ የነበረው ስሜት ምን ይመስል ነበር? ስሜቱ በጣም ልብ ነኪ ነው። ስሜትንም ወጋሽ ነው። የሞራል እና የህሊና ጉዳይ እንደገና በአንድ ወገን፣ በሌላ ወገን ደግሞ ይሄ በጣም ጠቃሚም አስፈላጊም ታሪክ ስለሆነ መነገርም አለበት ከኛ ማህበረሰብም አልፎ ለባህር ማዶም ለሀገሬውም ሰው በሙሉ መታወቅ ያለበት ጉዳይ ስለሆነ ያንን ማቅረብም ግድ ይል ነበር። ያ በጣም ፈታኝ ነው። የቤተልሔም ጉዞ በጣም የተንጣለለ ውቅያኖስ ላይ ሆነው ለአስር ሰው የምትሆን ከ ሁለት ደርዘኖች በላይ የሆኑ ሰዎች እዛ ላይ ተጭነው ሲመጡ እንደገና ዘጠኝ ወር እርጉዝ የነበረች የደረሰች ሴት እዛ ላይ ሆነ እያንዳንዱ ሰው በህይወቱ ውስጥ የሚያምነውም የማያምነውም በፈቀደው መንገድ ሲጸልይ የነበረበት ጊዜ ነው። ዙሪያቸውን ለሻርክ መበላት፣ አንዳችም ደራሽ የሚሆን ታዳጊ አለመኖር፣ ያ ሁሉም እነሱ አእምሮ ውስጥ ይመላለስ ነበር። በዚህ ሁኔታ ውስጥ ነው ቤቲ ከሀያ ወደ ሀያ አንደኛ ዓመቷን እዛች ጭ ትንሽዬ ጀልባ ላይ ነው ያከበረችው። ከዛ አልፋ መታ አውስትራሊያ እንደደረሰች ራሳቸውን ስተዋል። የአውስትራሊያ የባህር ጠረፍ ላይ እንደወደቁ ሲነቁ ያዩት ነገር ቢኖር የአውስትሬሊያ ድንበር ኃይል በወታደር ጫማን ነው። ከዛ ወስደው ወደ ዳርዊን ወሰዷት። በቤተልሄም አንዱ ችግር የእንግሊዝኛ ቋንቋ አነስተኛ ነበር። በወቅቱ የሚነግሯትን ነገር ምን እንደሆነ አጠቅም የስ ከማለት ባሻገር ከዛ ወስደው እስካሁንም ድረስ በጣም ጭካኔ የተመላበት ተብሎ የሚነገርለት የናሩ እገታ ማዕከል ውስጥ ነው የወሰዷቸው። እዛ እንዲሄዱም ከሶማሌ ከደቡብ ሱዳን እና በርካታችሁ ከዛ ናቸው። ኢትዮጵያዊት እሷ ብቻ ነች። እዛ ስታርፍ ባህር ላይ እያሉ ጀልባ የተዋለ ተሰጥም ስለምትችል ያላችሁን ልብስ ሁሉ አውልቃችሁ ጣሉ ሲባል ሻንጣቸውን ሁሉ ጥለው የለበሷትን ልብስ ብቻ ነው ለብሳ የገባችው። እዛ እንደደረሱም የሰጧቸውን አንሶላ ያንን ቀዳ ቀሚስ አድርጋ ነበር የቆየችው። ያ ብቻ አይደለም ዋናው በአርባ ዲግሪ ሴንቲግሬድ የናሮ ሙቀት ውስጥ ትልቅ የሆነ ድንኳን ውስጥ እዛ ውስጥ ነበር ያስገቧቸው ከስድስት እስከ አስር ሰው የሚሆን የሚይዝ ያ ሁሉ በዙሪያዋ ማንንም ሰው አታውቅም ነበር የምታናገረው። ሀሳቧን የምትገልጸው ወይም ስለ እሷ የሚነገራትን ነገር ሁሉ አለመረዳት የሚፈጥርባት የመንፈስ እውከት ነበር። ያንን ሁሉ መቋቋም ለሃያ አንድ አመት ልጅ በጣም በጣም እጅጉን ፈታኝ ነው። ጫማ እንኳን በተራ የተፈራረቁ ነው። አንድ ጫማ ለሁለት ለሶስት ይካፈሉ የነበሩት እና መጨረሻው ላይ ሰዎች መቋቋም ሲያቀታቸው አንድ ኢራናዊያን ሁላችንም የምናስታውሰው ግለሰብ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ተወካዮች መጥተው በሚያናግሯቸው ወቅት ራሱን ላይ ነዳጅ አርከፍክፎ እነሱ ፊት ለፊት ራሱን በራሱ አቃጠለ። ሌላ ከእሷ ጋር አብራ የነበረች ሶማሊያዊት አሁንም አለች ብሪስበን ውስጥ ወደ ሰባ እስከ ሰባ አምስት ፐርሰንት የሰውነት አካል እሷም እንደዚሁ ራስ ያናጠፋለሁ ብላ ያናደረገች ወንድምና እህቶቿ ለእሷ አደራን ሰጠችው ወቅቱ ያ የበለጠ የእሷን ስሜት የእሷን ልብ ሊሰብረው ቻለ። ያኔ የአእምሮ ጭንቀቱ እየጨመረ መጣ። እነዚህን ነገሮች ወደኋላ ሄዳ ተመልሳ ስታነሳቸው በመንፈስ እውከት ነው። ወደ አውስትራሊያም እንደተመጣ የተደረገው የፓርላማ ውይይቱ ክርክር በኋላ ወደ አውስትራሊያ ወደ ዋና እንዲመጡ ተደረገ። ብሪስበንም ሁለት ዓመት ታስራለች። ያንን ስትናገር እዚሁ ስቱዲዮ ውስጥ ነበር የነበረችው። ከፊት ለፊት ቁጭ ብላ አስገራሚ በሆነ የመንፈስ ጽናት እያሳየች ነው። ያም ወደኋላ ሄዳ ስታስብ ስሜቷ ታወከ። ያለፉት መጥፎ ጊዜያቶች ሁሉ በአእምሯ ውስጥ ተመላለሱ። ከዛ ሁሉ ግን በእጅጉ አስደናቂ የነበረው ነገር እንባዋን መቆጣጠር ስሜቷን መግታትና ታሪኳን መናገር ብቻ ሳይሆን በዛ ውስጥ ከተናገረችው ነገር አንዱ የማስታውሰው ራሷን ለማጥፋት ፈልጋ ነበር ራሴን ላጠፋ ወስኜ ነበር ስትል ያኔ ሲቃ ውስጥ ሆና በምትናገርበት ወቅት እዛው ጋር ያንን ታሪክ ማስቆም በአንድ በኩል ፈልግ ያለው በሌላ በኩል ደግሞ ይሄ በጣም አሳዛኝ እንደገናም ደግሞ የመንፈስ ጽናትም የተመላበት ነው፣ በሁለት በኩል ነው ያለው። ያንን ታሪኩም መነገር ስላለበት በተለይ እዛ ቦታ ላይ ያለችው ከህይወቷን ከማጥፋት ወደኋላ እንድትል ያደረጋትን ነገር ቢኖር ሁለት ቃል ነው ያስቀመጠችው። አንድ ልኖርላቸው የሚገቡኝ ወንድሞቼ ያሉ የማስብላት አገር አለችኝ የሚል ነበር። ያነሳቸው ኢትዮጵያውያን በሄዱበት ሁሉ የኢትዮጵያ ፍቅር ውስጣቸው አለ። ከቤተሰባቸው እኩል የሚያስቡላት ሀገር ነች። እና ያንን ስታነሳ በማንኛውም ሰው ሕሊና ውስጥ ሊመጣ እንደሚችለው ከሌላኛው የወንበር መቀመጫ ላይ ተቀምጦ ለሚያስብ ሰው እጅጉን ፈታኝ ነው ስሜትን። ያ በመሆኑም ታሪኳን በዛ መልክ መቋጨቷ፣ ያም ታሪክ ወጥቶ በመነገሩ ዛሬ ከእኛ ማህበረሰብም አልፎ በዓለም አቀፍ ደረጃ በርካቶች ሊሰሙት ሊያነቡት የበቃ ታሪክ ነው። የታሪኩን ስንጽፍ ከሩቺካ ጋር በምልክላት ጊዜ ያንን ስታይ በርካታ ጊዜ አልቅሳለች። ኤዲተሯ ነበረች ስሜታ መቋቋም አልቻልኩም በሚል እና ያን ያህል ብርቱ ፈታኝ ነበር። ወደ ሽልማቱ መለስ ስንበል እና በሜልበርን ውስጥ የሚደረግ ትልቅ ቦታ የሚሰጠው የሽልማት ውድድር ላይ ነው ይሄ ታሪክ በተለይ ተጽፎ እንዲቀርብ እየተደረገው ና ታሪኩ ሲቀርብም በአውስትራሊያ ውስጥ ካሉት ታላላቅ ሚዲያ ከሚባሉት ኤቢሲ ኒውስ ሄራልድ ሰን ና ጋርዲያን አውስትራሊያን ከሚባሉት ታላላቅ ሚዲያዎች ጋር ነው ተወዳድሮ ለዚህ የበቃው በተለይ ደግሞ ይህ በአማርኛ ፕሮግራም ጋዜጠኛ ከሳሁን በአንተቤ የተሰራ እንዲሁም ሩቺካ አብራ ጽሁፉን በማየት በኤዲት በማድረግ ብታግዝም ዋናው ታሪኩ ምንጩ ያንተ ነውና ምን ያህል ልባን ጠልጣይ ነበረ? ከሰላሳ በላይ የሆኑ የውድድር መስኮች የተደረጉበት ነው። እንዲህ አይነት ቦታ ስሄድ አሸንፋለሁ ሳይሆን፣ እዛም ድረስ በመደረሱ አትሌስት ይበቃል ን አሸንፍን ማሸነፍን ተብሎ የሚካሄድበት ቦታ ላይ ነው ና ያንተ ታሪክ አሸንፎ እዚህ ደረጃ በቅቷል። ለኤስቢኤስ የአማርኛ ቋንቋ ፕሮግራም ብቻ ሳይሆን መላው ኤስቢኤስን ያኮራ ታሪክ ነው እና ስሜቱ ምን ይመስል ነበር? ስ ወደኋላ ኋላ መለስ አድርግ ና የሽልማቱን ሂደት ብታስታውሰን። የሽልማቱ ሂደት በእርግጥ ባለፈው ይሄ ታሪክ በሚነሳበት ወቅት በኤስቢኤስ የኤዲቶሪያል ስብሰባ ላይ ሲነሳ ከዛ ውስጥ ታዳሚ ከነበሩት ውስጥ አራቱ በጣም በታሪኩ ተስበው ጠቅላላው ለዋነኛው ማህበረሰብ በእንግሊዝኛ ቋንቋ መቅረብ አለበት የሚል እሳቤ ነበር። ምክንያቱም አንድ የአውስትሬሊያን ፖሊሲ የሚመለከት ነው። ፖሊሲ አቅጣጫ እንዲለወጥ ህብረተሰቡም ደግሞ የተገኝነት ጥያቄዎችና ስደተኞችን ጉስቁሎና እንዲረዳ በእነሱ ስም የሚደረጉትን ነገሮች ግንዛቤ የሚያስጨብጥ ነው በሚል እሳቤ ነው ያንን የገፋፉኝ እንዲጻፉ የተባለው በእንግሊዝኛ ቋንቋ ያ ሲጻፍ በእርግጥ ለምርጫው ያን ያህል ለብዙ ጊዜ በእኔ እይታ አገልግሎት መስጠት እንጂ በአገልግሎት ለሽልማት ማሰብ የሚባል ነገር በህይወት ዘመኔ ሁሉ የማልቀበለው ነገር ነው። በዛ የተነሳ ትንሽ ጠንከር ያሉ ውይይቶች አርገን ነበር፣ ያኔ በዚህ መልካሌ ድም በሚል ሆኖም ግን ያው የታሪኩ መነገር ጠቀሜታው እጅግ የላቀ ስለሚሆን በዛ መልክ የተሰራው ስራ መልሶ ለውድድር እንዲቀርብ ተወሰነ። ያም በሚቀርብበት ጊዜ ያው ይሄ ኩይል አዋርድ በአውስትራሊያ ውስጥ ምርጥ የተባሉ የሁሉም የሚዲያ ተቋማት በሙሉ አንጋፋ የተባሉ ወይም ደግሞ አዲስ ኮከብ ጋዜጠኞች ናቸው የሚባሉ ሁሉ የእነሱ ስራ በርካታዎቹ አስገብተው ከዛ ውስጥ ተጨምቆ ወጥቶ ነው። በእኛ ካታጎሪ ውስጥ ራሱ አራት ነው ያለ ነው። ቅድም እንዳነሳሻቸው የኤስቤስ አማርኛን ጨምሮ ኤቢሲ ኒውስ፣ ጋርዲያን እና ሄራልድ ሰን ሄራልድ ሰን እነዚህ ናቸው የቀረቡት። ከእነሱ ጋር ተፎካክሮ ለመጀመሪያ ጊዜ ስንቀርብ በመጀመሪያውም ደግሞ ይህንን ውጤት ላይ መድረሱ ከባድ ጊዜ ነበር። በእርግጥ ያን ያህል ሽልማቱ ላይ ትኩረትም ስላልነበረኝ ያው ከሌሎች ጋር ነበር እንዳውም እዛ ቁጭ ብዬ ስናገር የነበረው ትኩረት እንድሰጥ እንዳውም የእኛ መጠሪያ ተራ ሲደርስ ወደዚህ ትኩረት ስጥ በሚል ከዛ ስሜ ተጠራ። ያው ወደ መድረክ መድረክ ላይ በመጣበቅ ጊዜ ቢያንስ ከ1200 ያህል ሰዎች ነው የነበሩት። ከዛ ውስጥ አፍሪካዊ ዝርያ ያለው ኢትዮጵያ ብቻ ሳይሆን እኔ ብቻ ነበርኩ እዛ ሁሉ ውስጥ ሆኖ ያው ከአዳራሽ ሙሉ ጭብጨባ ሲደረግ የኛም ዋና ዳይሬክተር ነበረች የቴሌቪዥንና ሬዲዮ እንደዚሁ የእሷም እዛ መገኘት አንድ ግሩፕ በተለይ የኤቢሲም ጋዜጠኛ እንደዚሁ ማይከል ኤቢሲ ጠዋት ፕሮግራም አዘጋጅ እነሱ ሁሉ ሳይቀሩ ያው ተነስተው የመጨበጥ እና እንኳን ደስ አለ የማለቱ ነገር በዛ በወቅቱ ከኔ ይልቅ እነሱ ውስጥ ነው ከፍተኛ ስሜት ሳድረው የነበረው። ቻናል ሰብን ዘጠኝ እንደዚህ ዜና አቅራቢዎች በሙሉ የእነሱ መድረክ ላይ መጥቶ ያንን አይነት እንኳን ደስ ያለ የሚል ስሜት ማሳየት በአውስትራሊያ ውስጥ ምን ያህል ቦራስን ፈልጎ ማግኘት እንደሚቻልም በሌላ በኩል የሚያሳይ ነው። ጥረቶች ካሉ ቦታዎች ይኖራሉ። ያንን ገፍቶ እዛ መድረክ ላይ መውጣት በእርግጥ ቀላል ነገር አይደለም። ምክንያቱም በአውስትራሊያ ትልቁ የሚባሉት የጋዜጠኝነት ሽልማት ዎክሊ ሽልማትና ይሄኛው ኩል ሽልማት ነው፣ ሁለቱ ናቸው። በዛ አንደኛው ላይ መገኘት እርግጥ ትልቅ ነው። ከዛ ባሻገር ግን አንዱ ቅድም እንዳነሳሽው ከመላው ዓለም የተለያዩ መልእክቶች መጥተዋል። ከነዛ ውስጥ አሁንም ለተለየ ትኩረት መሰጣቸው ቢኖር ይህ ሽልማት ለአንተ ወይም ለስፔስ ብቻ ሳይሆን ለሀገርም ጭምር ነው፣ ለኢትዮጵያም ጭምር ነው የሚለው ቃል ያ ሁልጊዜ ውስጤ የሚቀረው ነው። አሁንም ድረስ አያሌ ኢትዮጵያውያን ሁሉንም መልካም ነገር ከኢትዮጵያ ጋር የሚያያይዙ ወገኖች አሉ። ለነሱ ምስጋና እጅግ ከፍ ያለ ነው። ለሁሉም እንደዚሁ፣ ማህበራዊ ሚዲያ ተጠቃሚም ባይሆኑ እንደዚሁ በስልክም ይሁን በሌላም መንገድ በአካልም እንደዚሁ ያንን ያደረጉ አሉ። ያ ዞሮ ዞሮ ለእኔ ሳይሆን አንድ ትልቁ ነገር እዚህ ያም ሁሉ ስቃይ አልፋ የመጣቸዋ ልጅ ቤተልሔም፣ የእሷ ታሪክ በአደባባይ መነገሩ በበርካታ ዳኞች በበርካታ ጋዜጠኞች መነበቡ በዓለም ጫፍ ሁሉ መዳረሱ እሱ እሱ ነው ትልቁ ነገር። እግረ መንገዱን ኢትዮጵያም ስም አብሮ መነሳቱና በዛም በርካቶች ደስተኛ መሆናቸው ትልቁ ነገር ያ ነው። የእኛ ስራ አገልግሎት መስጠት ነው፣ ሁልጊዜም የህዝብ አገልጋይ መሆን ነው። ከልጅነት ጀምሮ የተቃኘበት ጉዳይ ቢኖር ያ ነው። የህዝብ አገልጋይ ከመሆን የበለጠ ትልቅ ሽልማት የለም። እና ስሜቱ እንደዛ ነበር። የታሪኩ ባለቤት የሆነችውን ቤተልሔም ጥበቡንም ከሽልማቱ በኋላ እዚህ ስቱዲዮ ድረስ በመጋበዝ የእሷ ታሪክ አሸናፊ ሆኖ በአውስትራሊያና በዓለም አቀፍ መድረክ መቅረቡን የፈጠረባትን ስሜት አስመልክተን ሀሳቧን ጠይቀናት ነበረ። እንደ ቤተልሔም አባባል ከሆነ ታሪኳ መቼም ቢሆን የበርካቶችን ጆሮ ሊስብና ለሌሎችም ማስተማሪያ ሊሆን እንደሚችል እርግጠኛ ነበረች። በዚህ አጋጣሚም የኤስቢኤስ የአማርኛው ቋንቋ ፕሮግራም ታሪኳን ይፋ አድርጎ ለሽልማት ስለበቃ ደስቷ ወደር እንደሌለው ገልጻልናለች። ደስ ብሎኛል። ኤስቢኤስ ባሸነፈው ስፔሻሊ በእኔ ታሪክ። ደስ በሚል ሁኔታ ያሸንፋል የሚል ግምት ሁሌም አለኝ። ለምን ቢባል በብዛት ስለኛ ስለ ስደተኞች ሲጻፍ ሁሌ ስለ ችግራችን ብቻ ነው በብዛት የሚጻፈው። ግን እዚህ አንዳንዴ ደግሞ ሰክሰስፉል እንደሆነን ብዙ ነገር መስራት እንደምንችል ነው እዚህ ላይ የተጻፈው ታሪኩም የተተረጎመውም እና እዚህ ጋር የሚያሳየው ማንኛውም ስደተኛ ወይ ከሌላ ሀገር የመጣ ሰው ብዙ ኤክስፒሪያንስ እንዳለን አቅማችንን መጠቀም እንደምንችል፣ ሁሉም ሰው የተለያየ ኤክስፒሪያንስ አለው። የተማሩ አሉ። ማንኛውም ስደተኛ ምንም የፈለገ ነገር ችግር ቢያሳልፍም ሁሉም ሰው ግን የራሱ ችሎታ ይሆናለው። እና እዚህ ጋር ጽሁፉ ላይ በጣም ደግሞ ደስ ከሚለው ነገር አንድ ኤስቢኤስ እኛም በመደገፉ ደስ ይለኛል፣ በተለይ እኛ ታሪክ በዓለም መቅረቡም በደስ የሚል በሁኔታ ነው ያቀረቡት። እናመሰግናለን። ይሄ የሚያሳየው የእኛን ሁማኒቲ ነው የሚያሳየው። በጣም አመሰግናቸዋለሁ። አሁንም ስላሸነፈም በጣም ደስ ብሎኛል። ለወደፊትንም እንደሚደግፉን አውቃለሁ። ከድሮ ጀምሮም ኤስቢኤስ ለእኛ ይጨነቅ ነበር። ለእኛ ነጻነት ብዙ ይጥር ነበር። ቀን በቀን ለተፈጠረው ነገርና ያለንበትን ሁኔታ ሁሌ ለዓለም ይዘግብ ነበር እና በጣም ደስተኛ ነኝ ኤስቢኤስ ባማሸነፉ። ይሄ ታሪክ አስር ዓመት ሆኖታል እና በብዛት አውስትራሊያ ውስጥ የሚኖሩት አበሾችም አውስትራሊያኖችም ስለ እኛ ታሪክ ብዙም አያውቁም። የተደበቀና የታፈነ ታሪክ ነበር። አሁን ግን በዓለም ላይ ወጥቷል እና ሁሉም ሰው ካዳመጡት በኋላ ማንኛውም ሰው እየደወለ ስለ እኔ ታሪክ ራሱ በብዛት የማያውቁ ጓደኞች ያሉ ነበሩ በጣም አዘኑ። በጣም አደነቁኝ። እንደዚህ አይነት ሰው ነበርሽ እንዴ ማለት እስቃለሁ፣ እጫወታለሁ። ምንም እንኳን ውስጣችን ፔን ቢኖርም ፔን እያለም እንሰራለን፣ እንጥራለን፣ ሰርቫይቭ እናደረጋለን። እኛ ሰርቫይቨር ነን እና በብዛት አሁን ዓለም ሁሉ ውስጥ ስለኛ ማወቁ እኔ በጣም ደስ ብሎኛል። ለምን ብቴ እኛ ላይ የተፈጠረው ነገር ሌላው ላይ እንዲፈጠር አንፈልግም። ለምን ወርቃማ ጊዜያችንን ያጣ ነው፣ ብዙ ተጎድተናል። ያን የተጎዳነውን ነውን ነገር ደግሞ ህዝብ ሲሰማው ሲደግፈን እንደ መድኃኒት ነው የሆነልን፣ እኔ እንደ መድኃኒት ነው የሆነልኝ። እና በጣም ነው ደስ ያለኝ። በጣምም ብዙ ለውጥ አምጥቷል። በጣም ብዙ ለውጥ አምጥቷል፣ በተለይ በአውስትራሊያም በመንግስትም በብዛ ሰዎች ይቅርታ የሚሉም ሰዓትም አለ። አንዳንድ አውስትራሊያኖች በጣም ይቅርታ ይሄ ነገር ተፈጥሯል፣ እንዴናተ ጋር አናቅም ነበር። ለምን አልወጣም ነበር እንደዚህ ግልጽ? ብዙ ነገሮች ተፈጠሩ አሉ ናሩም ዲቴንሽን ጓደኞቼ ላይም እኔ ላይም። እና ብዙ ነገር ያልወጣው ነገር እግዚአብሔር የተመሰገነው ኤስቢኤስ አቅርቦታል። በጥሩና ደስ በሚል ሁኔታም ተተርኳል እና እግዚአብሔር ስጥልን ድጋፍ አግኝተናል። እኔ ብቻ አይደለም፣ ከኔ ጋር እና የኔ መሳዮቹም በብዛት ድጋፍ አግኝተናል እና በጣም እናመሰግናለን። ከእኔም ሁላችንም በጣም እናመሰግናለን። ከጋዜጠኛ ካሳሁን ሰቦቃ ጋር እያደረግን ያለነውን ውይይታችን አልጨረስንም። በክፍል ሁለቱ ቆይታችንም የሽልማቱ ተቋዳሽ የሆነችውን ጋዜጠኛ ሩቺካ ታልወርን ሀሳብ ጨምረን እንመለሳለን። ጠብቁን።